ለጠቅላይ ሚኒስትር አብይ አህመድና ለመንግስታቸው ድጋፋቸውን የገለጹ ሰልፎች ሀዋሳን ሆሳአናንና አርባ ምንጭን ጨምሮ በተለያዩ የደቡብና የሲዳማ ክልሎች ከተሞች ዛሬ ተካሂደዋል። ዮናታን ዘብዲዎስ ዝርዝሩን ይዟል። ከወንዶ ገነት ለሰልፍ ወደ አዋሳ ከተማ መምጣታቸውን የተናገሩት ወይዘሮ ስንታየው ፈለቀ ሰልፍ የወጡበትን ምክንያት እንዲ ገልጻሉ እኛ ደግሞ መንግስታችንን አሁንም ነገም ግናን እንደግፈዋለን። ከአብይ ጎን ነው። በሴቶች ያለው አመለካከት፣ የወጣቱ ያለው አመለካከት የተለየና የተመቸ ስለሆነ እኛም ከጎኑ ነን ነው ምለውና በመንግስታችን ላይ የሚነሳ ንኳን ቢኖር ይህንን አይተው ተመክሮ ቢወስድ መልካም ብዬ ነው ምለው። የድጋፍ ሰልፍ የወጣሁት በቂ ምክንያት ስላለኝ ነው የሚለው ወጣት ንጉሰ ወርቁ ምንድ ብሏል? ይህ ማለት ባለፉት ሶስት ዓመታት የተሰሩ ስራዎች ትልቅ ለውጥ አይተናል እንደ ኢትዮጵያ። ስለዚህ ያንን ነገር ለመደገፍ ነው። አሁን ሰላማችን ለማፍረስ የወጡ ሀይላት አሉ። እነሱን እየወሰዳሉ እርምጃ ትክክል ነው ብለን ወጣ ነው። በእሱ ላይ ጥላሸት ለመቀባት የወጡትን ለመዋግዝ ነው። እንግዲህ ለዚህ ተሳትፎ የወጣ ነው። በዚህ ላይ ሰላም ለሁሉም ነገር አስፈላጊ ነው። ሰላም ከሌለ ኢትዮጵያችን መኖረት። ስለዚህ ወጣቱ እድሜያቸው ከ7% በታች ያሉት ወጣቶች ነው። ይህንን ሀገሪቷ መጠበቅ ያለባችሁ ወጣቶች ናቸው። አብይን ደግሞ የለውጡ ሀዋርያ ስለሆነ ለእኛ መሰረት ናቸው። እነሱ የሆነ ወጣቱ መሰረት ነው። በሌላ በኩል ደግሞ የሰልፎቹን አላማ አስመልክቶ የተናገሩት የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ እያሱ ዳዊት ተከታዩን ተናግሯል። ሀገራችን በአጠቃላይ እንደዚህ በሴረኞች በጣም በትንከሳ ውስጥ ናት ያለችው። ስፔሻሊ ከአባይ ግድብ ጋር ታይዞ ከጁንታው ጋር ታይዞ ያሉ ጉዳዮች አሉ። የለውጥ መንግስት እንዲቀለበስ የሚፈልጉ ኃይሎች እንዳይሳካቸው ጭምር ህዝቡ ከለውጡ ጎን መሆኑን ለመግለጽ ጭምር ሀዋሳ ውስጥ በተደረገው ሰልፍ ላይ የተናገሩት የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ህዝቡ ለለውጥና ለመንግስት አስተዳደር አሳይቷል ላሉት ድጋፍ ምስጋናቸውን አቅርበው ተከታዩን ተናግሯል።

አቶ ደስታ የሀገርን ዳር ድንበር አስመልክተው ሲናገሩም እንዲህ ብለዋል። የሀገራችንን ዳር ድንበር ሰው የገቡትን ጎረቤቶቻችንም ወደ ነበሩበት እንድመለሱ ሐዋሳ ውስጥ በተካሄደው ሰልፍ ከአብይ አህመድ ጎን እንቆማለን፣ ለውጥ አደናቃፊዎችን በተደራጀ የህዝብ ተሳትፎ እናመክናለን። ጠቅላይ ሚኒስትር አብይ አህመድ አገራችን ከመበታተን አደጋ ያዳኑ ድንቅ መሪ ስለሆኑ እናመሰግናለን፣ የግብጽና የሱዳን ትንኮሳ አጥብቀን እናወግዛለን፣ የሚሉና ሌሎች መፈክሮች የተሰሙ ሲሆን ተመሳሳይ ሰልፎች በደቡብ ክልል በሚገኙ በሆሳና በአርባ ምንጭና ሌሎችም ከተሞች ተደርጓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን እናመሰግናለን። በሌላ በኩል በሶማሌና በሀረሪ ክልሎችም ተመሳሳይ የድጋፍ ሰልፎች ከትላንት በስቲያ ተካሂደዋል። አዲስ ቸኮል ተጨማሪ ያለው የሶማሌ ክልል ዋና ከተማ ጅጅጋና በአስራ አንዱም የሶማሌ ክልል ዞኖች ጠቅላይ ሚኒስትር አብይ አህመድ እና በእርሳቸው መጧል የተባለው ለውጥ በመደገፍ ሰላማዊ ሰልፍ ተካሂዷል። ከሰልፉ ተሳታፊዎች መካከል ለቪኦኤ ቃላቸውን የሰጡት ወይዘሮ ዛሀር አብዲ የተባሉ የጅጅጋ ነዋሪ የድጋፍ ሰልፉን የተቀላቀሉበት ምክንያት ይገልጻሉ። አላማው ያው በሀገራችን ላይ ያደረሱት ችግሮች የነበሩትን መከላከያ ሰራዊታችን ል በማስመዝገቡ መከላከያችን ድጋፍ ነው። ሌላው ደግሞ ያው ጠቅላይ ሚኒስቴራችን ዶክተር አብያ ለብልጽግና ፓርቲ ያለውን አመለካከት ያንን በመደገፍ ነው። የሶማሌ ክልል እንደሚታወቀው በጣም ሰላማዊ ክልል ያልነበረው በአሁኑ ሰዓት ደግሞ ሰላም ተገኝቶ ህዝቡ ነዋሪዎቹም ኩል በዲሞክራሲ እየኖሩ ያሉትን የክልሉ ፕሬዚዳንታችንን ሙስጠፌ እንዲሁም ብልጽግና ፓርቲ ለመደገፍ ነው። ወይዘሮ ራህወ ጠይበ የተባሉ የጅጅጋ ነዋሪም ተመሳሳይ ሀሳብን ያላቸው እኛ የአዲሱን መንግስት ብልጽግና ፓርቲ የሁለቱን አመት ትንፋሽ ያገኘንበት መንግስት ነው የምንደግፈው። ምክንያቱም በሰላም ሰላምን የመሰለ ነገር የለም። አሁን በሶማሌ ክልል ሰላምን ያገኘነው ትንፋሽ ይሄ ነው ተብሎ የሚገመት አይደለም። በሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አመድ በክልሉ የተለያዩ ዞኖች ስለተካሄዱ ሰልፎች ያስረዳሉ። ሁድ ማለት የተካሄደው ሰልፍ ለውጥ ወይንም የብልጽግና ፓርቲንና ዶክተር አብይን ኢትዮጵያ ፕራይም ሚኒስተርን ድጋፍ ሰልፍ አስመልክቶ ነበረ። ጅግጅጋ ላይ እስከ ሀያ ሺህ የሚገመት ህዝብ ነው የወጣው። እንደዚሁም በአስራ አንዱ ዞኖች ላይም ከዛ በላይ የሚሆኑ ህዝብ ነው የወጣው። በሰልፉ ላይ ርዕሰ መስተዳደሩ አቶ ሙስጠፋ መሐመድም ተገኝተው ነበር። እንደዚሁም የሀገር ሽማግሌዎች የአመራሮችም ተገኝተዋል። ሰልፉ ማን የጠራው? ሰልፉ በህዝቡ ተነሳሽነት ነው እንደሚታወቀው ሰሞኑን የነበረው አብይ ጠፍቷል እንዲህ ነው በሚል ብዙ እንትን ነበረ። በዝ በህዝቡ ተነሳሽነት ነው የተጠራ ነው። እኛም ተጋብዘን የሄድ ነው። የክልል አስተዳደር ማለት ነው። በጅጅጋ ከተማ ተካሂዶ በነበረው ሰልፍ ላይ ተገኝቶ ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ለውጡ በሀገሪቱ ብሎም በሶማሌ ክልል ያስገኘውን ጠቀሜታ አብራርተዋል። የሶማሌ ክልል በመሰረተ ልማት፣ በሰብአዊ መብት አጠባበቅ፣ በፍትሃዊ ልማት ተጠቃሚነት እንዲሁም እርሳቸው ጁንታ ያሉትን ሀይል በማስወገድ ረገድ የጠቅላይ ሚኒስትር አብይ አስተዳደር የሰራቸውን ስራዎች ዘርዝረዋል። አቶ ሙስጠፌ ተቃዋሚ ፓርቲዎች በሰላማዊ መንገድ ብቻ ለመንቀሳቀስ የፈረሙትን ቃል አክብረው በሰላማዊ መንገድ ብቻ ለምርጫ እንዲዘጋጁ ጥሪ አቅርበውላቸዋል። በሀረር ከተማ አሚር አቦባ ስቴዲየም ከ25 ሺህ በላይ ተሳታፊዎች ከገጠርና ከከተማ በሰልፉ ላይ መሳተፋቸውን ከሁለቱ ክልሎች ባሻገር በደቡብ ክልል አንዳንድ ከተሞችም ተመሳሳይ ዓላማ ያላቸው ሰልፎች መካሄዳቸውን ያገኘነው መረጃ ያመለከታል። አሜሪካ ድምፅ ሬዲዮ አዲስ